የዩናይትድ ስቴትስ መንግሥት መዘጋት ምንድን ነው? ለምን? የዩናይትድ ስቴትስ መንግሥት ባጋጠመው የፖለቲካ መፋጠጥና በዚህ ዘመን በጀት መንጠፍ ምክንያት ለሰላሳ አምስት ቀናት ከተዘጋ በኋላ ባለፈው አርብ ምሽት ተከፍቷል። ለመሆኑ የዚህ መንግስት የመዝጋት አባዜ ለዩናይትድ ስቴትስ ምንድን ነው? ለምን የዩናይትድ ስቴትስ ፈሊጥስ ሆነ? ጥቅምና ጉዳት ይኖረው ይሆን? የመዘጋቱን ዳራ ይዘትና መዘዝ በተከታዩ ዘገባ ያካተተው ሰለሞን አባተ ለግምገማ የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን ጋብዟል። ወደ ዘገባው እነዚህ ሰዎች ተናንቀዋል፣ ተፋጠዋል ግብ ግብ ላይ ናቸው። ለፕሬዚደንት ዶናልድ ትራምፕ ይህ በሜክሲኮና በዩናይትድ ስቴትስ ወሰን ላይ የግንብ አጥር የማቆም ጉዳይ የምረጡኝ ዘመቻቸው አማካይ ቃል ነበር። ግንቡን አቆማለሁ ያሉ ጊዜ ከደጋፊዎቻቸው ይወጣ የነበረው ጩኸት ልክ አልነበረውም። ይገንባ ይገንባ ይገንባ! ራሳቸው ትራምፕም የተቀላቀሉበት ጩኸት ነበር። ይህ ሐሳብ ግን ለዲሞክራቶቹና ከራሳቸው ሪፐብሊካን ፓርቲም ለብዙዎቹ የሚመች ወይም የሚጥም አልነበረም። ባለፉት ሁለት ዓመታት ሪፐብሊካን ፓርቲው የሕዝብ ተወካዮች ምክር ቤቱን ሁለቱንም ክንፎች የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥሮ ነበር ያኔ ዛሬ ትንቅንቅ ውስጥ የገቡበትን ግንቡን የማቆም በጀት ማጸደቅ በቻሉ ነበር። አሁን በጀት አጽዳቂውን የሕግ መምሪያ የተቆጣጠሩት ዴሞክራቶቹ ናቸው። የሕግ መወሰኛ ምክር ቤቱ የህዳጣኑ መሪ ሴናተር ቻክ ሹመር ዴሞክራት፣ ምርጫ መዘዝ አለው፣ የአሜሪካ ሕዝብ ድምፅ ነው ሲሉ ለፕሬዚደንቱ ማስታወሻ ቢጤ ለማሰማት ሞክረዋል በቅርቡ ሀገር ማስተዳደር እንዲህ አይደለም። ቡጢ ጨብጠህ ጠረጴዛ እየደበደብክ እኔ ያልኩት ካልሆነ እያልክ ለሚሊዮኖች መጎዳት ምክንያት መሆን አይደለም። ሕገ መንግሥቱ እንዲህ አይደለም። ምርጫዎች መዘዝ እንዳላቸው ይታወቃል። ሬፐብሊካኑ የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥሮ በነበሩበት ጊዜ እንኳ ፕሬዚዳንቱ ይህንን ግንብ የማቆም ሐሳባቸውን ማጸደቅ አልቻሉም። ምክንያቱም መጥፎ ሐሳብ መሆኑን እንደራሴዎቹ ያውቁ ስለ ነበረ ነው። አሁን ታዲያ ምንም እንኳ ፕሬዚዳንቱ ባለፈው ምርጫ የሕዝብ ይሁንታ ተነፍገው የተወካዮች ምክር ቤቱን ከእንግዲህ ባይቆጣጠሩትም መንግሥቱን ዘግተውታል። መንግሥቱ በሀገሪቱ ታሪክ ታይቶ ለማይታወቅ ሰላሳ አምስት ቀናት ተዘግቶ ከስምንት መቶ ሺህ በላይ የሚሆኑ ሠራተኞቹ አንድም ያለ ክፍያ ከሥራ ውጪ እንዲሆኑ አንድም ሳይከፈላቸው እየሠሩ እንዲቆዩ ሆነ። በርግጥ በሰላሳ አምስተኛው ቀን ፕሬዚደንቱ ባወጡትና ያ መዘጋት ለጊዜው እንዲቋረጥ ባደረጉበት ውሳኔ ለሁሉም ሠራተኛ የተዘለሉ ሁለት ደሞዞቹ እንዲከፈል አዘው ክፍያዎቹ እየተፈጸሙ ናቸው። ይሁን እንጂ ትንቅንቁ ገና አላበቃም። መንግሥቱ የተከፈተው ለድርድሮች ዕድል ለመስጠት ሲባል ለሦስት ሳምንታት ብቻ ነበር። መንግሥቱን እስከ ፊታችን የካቲት ስምንት የሚያቆየው በጀት በሁለቱም ፓርቲዎች እንደራሴዎች ጸድቆ ነው የተከፈተው። መንግሥት በከፊል የተዘጋው ሀገሪቱ ገንዘብ አታ አይደለም ለግንቡ ማቆሚያ የሚውል የአምስት ነጥብ ሰባት ቢሊዮን ዶላር ካላካተተ የምትልኩልኝን ማንኛውንም በጀት አልቀበልም ሲሉ ፕሬዚደንቱ የዓመቱን በጀት ውድቅ በማድረጋቸው እንጂ ያኔ ታሕሳስ ዐሥራ ሦስት ላይ ያለፈው ዓመት በጀት ሲነጥፍ መንግሥቱ በከፊል ተዘጋ። ምንም እንኳ በዝጉ ዘመን ፕሬዚደንቱ ብዙ የመደራደሪያ ጥያቄዎችን ቢያነሱም አዲስቱ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ዴሞክራት፣ አንድም መንግስቱን ሳትከፍት አንነጋገርም አሏቸው። በሌላ በኩል ደግሞ ፕሬዚደንቱ ባለፈው ጥር 21 ለተወካዮች ምክር ቤቱ ጥምር ጉባኤና ለሕዝባቸውም ሊያደርጉ ይጠበቁ ለነበሩት ዓመታዊ ንግግር ፔሎሲ ግብዣ አልክም አሉና ቁርጠኛ አቋም ያዙ። በሌላም በኩል የሀገሪቱ የአየር ትራፊክና ሌሎችም እንቅስቃሴዎቿ ቀስ በቀስ እየተሽመደመዱ በመምጣታቸው ከደሞዝ እስከ ደሞዝ የሚኖረውም አሜሪካዊ የመንግሥት ሠራተኛ እሮሮና ጩኸት እያየለ በመምጣቱ ከደሞዝ መቆም ጋር ተያይዞም ተዛማች የሆኑ መዘዞችና እክሎች በሌሎችም ትናንሽ ንግዶችና መሠረታዊ የሆኑ የጤና የትራንስፖርትና ሌሎችም አገልግሎቶች ላይ አሳሳቢ እየሆኑ የመጡ ችግሮች እየተገጠገጡና እየተደራረቡ በማየላቸው ፕሬዚደንት ትራምፕ መንግሥቱን ለጊዜው ከፍተውታል። እስከ የካቲት ስምንት እንግዲህ የቀሩት ዐሥራ ሁለት ቀናት ብቻ ቢሆኑም ሁለቱም ወገኖች ከአቋሞቻቸው ፍንክች ያሉ አይመስልም። ፕሬዚደንቱ አጥር አቆማለሁ፣ አምስት ነጥብ ሰባት ቢሊዮን ዶላር እፈልጋለሁ እንዳሉ ነው። የካቲት ስምንት ወይም ፌብርዋሪ ዐሥራ አምስት ላይ ኮሚቴው ይመለሳል። ግንቡን ካላከተቱ የሚያቀርቡልኝም በማንበብ ጊዜን አላጠፋም፣ ምክንያቱም ጊዜን ማባከን ነው። ምክንያቱም ለሀገራችን ጸጥታና ደህንነት የሚሠራው ብቸኛ ነገር የግንብ አጥር ነው። አፈ ጉባኤቱ ደግሞ በሌሎች የወሰን ጥበቃ ዘዴዎች ላይ የሚውል ካልሆነ ስለ አጥር እንዳይታሰብ ብለዋል። በሕግ ውስጥ የግንብ ማሰሪያ ገንዘብ የሚባል ነገር አይኖርም። ይሁን እንጂ ቴክኖሎጂ፣ አንዳንድ የመሰረተ ልማት አውታሮች የሚያስፈልጓቸውን የመግቢያ ኬላዎች፣ አንዳንድ አካባቢዎችን በተመለከተ ሀሳብ ካላቸው እሺ፣ በርከት ያሉ የመግቢያ ኬላዎች እንዲኖሩን እንፈልጋለን፣ መንገዶች እንዲኖሩን እንፈልጋለን። ይሄ የድርድሩ አካል ነው። እና መጨረሻው ምን ይሆን? የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ ዘንድ ደወልኩና ይሄ ነገር ምን ይመስልዎታል አልኳቸው። ደግሞ ከሳምንት በኋላ ሌላ መዘጋት ውስጥ ልንገባ ይሆን? ፖሲቢሊቲው፣ ሁኔታው አለ፣ ሁኔታው አለ። ይህን ማለት የሚያስችለ ምንድን ነው እንግዲህ ይህች ሀገር አርባ አምስት አርባ አምስተኛው ፕሬዚደንት ላይ ናት። ህገ መንግስቱን የሰጠውን ስልጣን አርባ አምስቱም አርባ አራቱም ተረክበው አስተላልፈው ሄደዋል። አሁን አርባ አምስተኛው ላይን ያለ ነው። እንግዲህ ከሰው ሰው፣ ደግሞ ከአያያዝ ይቀደዳል የሚባለው ከሰው ከሰው ይለያያል። አሁን አሜሪካ እዚህ ፕሬዚደንት ሆኖ ሁለት ዓመት የጨረሱና ሁለት ዓመት የሚቀራቸው ዶናልድ ትራምፕ የተለዩ ፕሬዚደንት ናቸው። በአሜሪካ ታሪክ እንዲህ አይነት ፕሬዚደንት በግለሰብ ደረጃ የሰው ልጅ ስብዕና ምን ያህል ከፖለቲካ ስልጣን ጋር ሲገናኝ ምን ያህል ነገሮችን እንደሚያሳምር ወይም እንደሚያበላሽ እሳቸው ትልቅ ምሳሌ ናቸው። እና ይሄ ሁሉ የእልህ አካሄድ እኔ አውቃለሁ አካሄድ እንደመሰለ የእሱ ውጤት ነው። መንግስትን አሜሪካን መንግስትን የሚያህል ነገር ወደ መዘጋት ያደረሰው ለማለት ነው። ምክንያቱም አቶ ሰለሞን የአሜሪካ መንግስት ይዘጋ አሁን የመጀመሪያ ጊዜ አይደለም፣ አይደለም። ሮናልድ ሬጋን ጊዜ ሁለቴ ተዘግተዋል፣ በክሊንተን ጊዜም ተዘግተዋል። ኦባማንም ሪፐብሊካኖች ሲቃሙት ፕሬዚደንት ሮማንም ማነው ኦባማንም ለአስራ ሶስት ቀን ተዘግቶ ጉድ ተብሎ ነበረ ግን የሚያሳየው ኦባማ እንኳን ተዘግቶ ሳይዘጋ ከኮንግረስ ዶሚኔት ካደረጉት ሪፐብሊካኖች ጋር እጅ ለእጅ ተያይዞ ችግሩን ለመፍታት ይሰራ ነበር። በአንጻሩ ግን ፕሬዚደንት ትራምፕ እንዳየ ነው የችግሩ አካል ሆነው እንዲሁም ቀዳሚ ሆነው ያዘጉ። አሁንም ለጥያቄ እንግዲህ ለመመለስ ነው ይህችን አስራ አምስት ቀንም በኋላ ለመዝጋት ወደኋላ አልልም። ምንም እንትን የሚመልሰ ነገር የለም ብለው ከአሁኑ እያሰራሩ ነው እና ነጥቤ ምንድን ነው? ማጠንጠኛው የግለሰቦች ጠባይ ሁሉ ፖለቲካ ስልጣን ጋር ጋር ሲገናኝ ወይ ጄኔራል ይከራል ወይ ይላላል ወይ ደግሞ ሰማ ያለው እና ልቦና ያለፈው ደግሞ ስልጣን ላይ ፍግደን ሲሆን ደግሞ ችግርን ለመፍታት ነገሩ ቀለል ያደርገዋል ለማለት ነው እና ጥያቄ ለመመለስ ቢዘጋ አይደንቀኝም። ሰውየው ካሁኑ ፕሬዚደንቱ እየፎከሩ ናቸው። በዚህ አቋማቸው፣ ግትር አቋማቸው ቀጥለውበታል። ሀይ ቢባሉም በራሳቸው ፓርቲም ሆነ በፐብሊክ በሚዲያም ሆነ በምሁራኖች በመሳሰለው ሁሉ የመስማት ፍላጎት ያላቸው አይመስልም። እሳቸው አንድ አጀንዳ ያላቸው ይህንን ግንብ ሜክሲኮ አሰራልሁ ብሎ የተነሱበትን ዓላማ ለእሱ ገንዘብ ካልተመደበልኝ አሁንም መልሻ አዘጋለሁ ነው የሚሉት። ግን ቅድም እንዳነሳኸው ሜልት ማ ነው ናንሲ ፔሎሲን የመሰለ የሴት አንበሳ ገጥሟቸዋል። ይሄን ለማለት ሚዳዳኝ ለምንድን ነው በጣም ጽኑ በሆነ አቋም አንተ ፕሬዚደንት ነህ፣ እኛ ደግሞ የገንዘብ የአፕሮፕሪዬሽን ገንዘብ መመደብ የባጀትን በተመለከተ ሕገ መንግሥት የሰጠን ስልጣን ስላለ አንተ በፕሬዝደንትነት ሲሰጠኝ ብለህ ብትፎክር ብታሰራራ ጫና ብታደርግ በምንም አይነት ከህጉ ማዕቀፍ ውጪ ስትወጣ አንቀበልም በሚል ይኸው ሰላሳ አምስቱንም ቀን ፕሬዝደንቱ ራሳቸው አንቺ ፍጩ አንቺ እንደሚባለው ነው። ራሳቸው ዘግተውት ሰላሳ አምስት ቀን በኋላ ራሳቸው አንድ ብር ባጀት ሳይለቀቅላቸው ራሳቸው ፕሬዚደንቱ ሰክተው መልሰው ለመክፈት በክተዋል እና ይህን ለማለት ለማጋራት እፈልጋለሁ። እንግዲህ አሁን ወደ ድርድር እየገቡም እያሉ ሐሙስም እንደዚሁ ተጀምሮ ነበረ። ይሄ ድርድር በሚስ ፔሎሲ በኩል የሚሰማው የግንብ ጉዳይ እዚህ ውስጥ ልንነጋገርበት የምንችለው ጉዳይ አይደለም፣ ሌሎች የደህንነትና የጸጥታ ጥበቃ የመሰረተ ልማት የመሳሰሉ ጉዳዮች ላይ ካልሆነ በስተቀር ብለዋል። ትራምፕ ደግሞ ግንቡ እዚህ ውስጥ ካልገባ፣ አጥር ካልገባ አትድከሙ ብለዋል። ይሄ ማለት እንግዲህ ወይም ወደ ሌላ መዘጋት ይወስደናል፣ ሐሳቦቻቸውን ማስታረቅ ላይ ካልደረሱ ሁለቱ ወገኖች ማለት ነው። ትራምፕ ሌላው ያነሱት ጉዳይ ካልተዘጋም የአስቸኳይ ጊዜ አዋጅ በሀገሪቱ ላይ ደነግጋለሁ ነው ያሉት። እና በፕሬዚደንታዊ ስልጣናቸው ይሄንን ማድረግ ይችላሉ ወይ? አሁን በሕግ ይሄ ጥሩ ጥያቄ ነው። ወደዛም እንደሚሄዱ የዛቱ ነው ያፈራሩም ነው የዛቱም ነው። ኢን ፕሪንስፕል በመርሆ መሰረት ይቻላል። ማይቻል ነገር የለም። ሕገ መንግስት ይወደላቸዋል። ነገር ግን ምን ጉዳዩ ሲመጣ ነው ናሽናል ኢመርጀንሲ የሚታወጀው ተብሎ ሲጠየቅ፣ በአሜሪካ ታሪክ በጣም በጣት በሚቆጠሩ ሁኔታዎች ነው። ለምሳሌ እንበል አገሪቷ ጦርነቱ ስትገባ እንደ ፐርል ሀርበር በነበረ ጊዜ፣ ለምሳሌ ከጃፓን በደረሰው ጥቃት፣ ከበድ ያለ የአገሪቷ ህልውና ላይ የሚደርስ ጥቃት ሲመጣ እና የመሳሰለው ላይ ላይ ፕሬዚደንቱ ናሽናል ኢመርጀንሲ ወይ፣ ወይም አርትኩዌክ መሬት መንቀጥቀጥ ወይ፣ አንድ አይነት ትልቅ የተፈጥሮ ቀውስ ሲመጣ ህገ መንግስቱ መብት ይሰጠዋል። እሳቸው ግን ይህንን በአንድ ጉዳይ ላይ አንጠልጥሎ አሽከርከረው ማድረጋቸው ታይቶ የማይታወቅ ነው በአሜሪካ ታሪክ። እና ሁሉም እያወገዛቸው ነው። እና ማድረግ ይችላሉ ወይ? በደንብ ይችላሉ። የሚያግዳቸው ሀይል አለ ወይ? የለም፣ የሚያገዳቸው የለም። የሚያግዳቸው ምንድን ነው? በህገ መንግስቱ ቼክ እና ባላንስ ሜካኒዝም መሰረት አስበው ለተነሱት ዓላማ አሁን ዲሞክራቶቹ ገንዘብ ሰጪው ደግሞ ታችኛው ቤት ሀውስ ኦፍ ሪፕሬዘንታቲቭስ ነው። በሱ ገትረው አሁን እንዳደረጓቸው ገትረው ሊይዟቸው ይችላሉ። ነገር ግን ማድረጉን ፕሬዚደንቱ ሀይ ሀይ የሚላቸው ሰው ከሌለ አይሰሙም። አማካሪዎቻቸውን የራሳቸውን ልዩ ልዩ አማካሪዎቻቸው በምንም አይነት የሚሰሙ ሰው አይመስሉም። አሁን ያለሁት ላለፉት ሁለት ዓመት እንዳየ ነው። ከማድረግ አይመለሱም እና ይሄ ነው እንደውም የአሜሪካንን ፓብሊክና ፖለቲከኞችንም ህዝቡን የሚያስቆጣው ያሳሰ ነው። ለመሆኑ ይሄንን ቢያደርጉ በተለይ ደግሞ የሀገር ውስጥ ደህንነት ሚኒስትራቸው ወደ ደቡብ ጉብኝት አድርገው ነበር በቅርቡና ከዛ የተለያዩ መረጃዎችን ማግኘታቸውን ጠቁመው ሪፖርት ያቀርቡላቸው ስለሚጠፋው ህይወት፣ ስለሚባክነው ንብረት፣ ስለሚጎሳቆለው የሰው ብዛት፣ ስለ ሴቶች፣ ስለ ህጻናት የተለያዩ መረጃዎችን አንስተው ፕሬዚደንቱ እነዚህ ሁኔታዎች የአስቸኳይ ጊዜ ሁኔታ እንድደነግግ አቅም ይሰጠኛል ነው የሚሉት። በተለያዩ አጋጣሚዎች ባደረጓቸው ንግግሮች ላይም ተናግረዋል። ይህንን በእርግጥ አይቀበሉም እነ ሚስ ፔሎሲ። እነዛን መረጃዎች የተጭበረበሩ ናቸው የእውነት አይደሉም የሐሰት ናቸው ነው የሚሏቸው። ግን እነዛን ሁሉ ሁኔታዎች አልፈው ፕሬዚደንቱ የአስቸኳይ ሁኔታ ቢደነግጉ ምን መዘዝ አለው? መዘዝ ከሁለት አኳያ ነው። አንድ ምንድን ነው አንፕሬሲደንትን ነው ታይቶ ማይታወቅ ከዚህ በፊት ታይቶ የማይታወቅ ነው። በዚህ በጣም ጉዙፍ ጉዳይ አይደለም ግን እርግጥ ማንም ሀገር ሀገሩን እንደ ውላ አይነት ማስጠበቅ አለብን ይላል እሳቸው ግንብ ነው የሚሉት ያንተን ተርሶ ማድረጋቸው አንፍሬሴደንት ያልተጠበቀ ያልታየ ጉዳይ ነው ነው አንድ በዚህ ሁኔታው ሁለተኛ ትን ፕሬዚደንስ መስቀር ይባላል ፕሬዚደንስ ማለት ነገ ደግሞ ለሚመጣ ፕሬዚደንት አስር አመት ሀያ አመት ሰላሳ አመት በኋላ እንደው እንደሳቸው ወሰድ መለስ የሚያደርገው አይነት ሰው ቀልቡን እና ስሜቱን መቆጣጠር የማይችል ሰው በእልህ እንደ አንድ እንደወጣት ልጅ በእልህ እናት አባቱን ይህን ካላደረጋችሁልኝ ይህን እንዲያጠፋልኝ እናደርጋለሁ እንደሚል ነው። ቲት ፎርታት ይላል። ፈረንሳይ በዚ አይነት አካሄድ ነው ብዙ ጊዜ ውሳኔ የሚሰጡት። ሰውየው ፕሬዚደንቱ በዚ አይነት አኳዋ እንትን ማለት እጅ በቀደደበት እንደሚባለው ነው የሚሆነው። በአሜሪካ ታሪክ ትልቁ ስጋት እንደውም ይሄ ነው። አንድ ከተለመደ በቃ ወደ ኖርማል ደረጃ ወደ እንደ ኖርማል ተደርጎ እንዳይቆጠርና ነገም አክረር ያለ ናሽናሊስት ኮንሰርቫቲቭ የሆነ ፕሬዚደንት የዛሬ ሀ ዓመት ቢመረጥ ይህንን ከዚህ በፊት በዚህ ፕሬዚደንት በከላይ በሚባል ፕሬዚደንት ተደርጓልና ብሎ ወደ ሳ እንዳራመድ ነው ስጋታቸው። እና ያልተለመደ ነገር ነው፣ በህግ ሲያስጠይቃቸዋል። አንዳንድ ጊዜ ይሄንን እርምጃ በፍርድ ቤት እንሟገታለን፣ እናስቆማለን የሚሉ ይሰማሉ። ራሳቸውም ተናግረዋል። ነገሩ ባለፈው ጊዜ የአስቸኳይ ጊዜ ሁኔታ ደነግጋለሁ፣ ጦር ሰራዊቴን አሰማርቼ በአጭር ጊዜ ውስጥ ግንቡ አሰራለሁ ካሉ በኋላ ፍርድ ቤት ላይ ብዙ ላይ ያስኬደኝ ይችላል ብለው አምነዋል። እሳቸውም ይሄንን አዎ፣ አሜሪካን ሀገር በህግ የሚገዛ ሀገር ስለሆነ ፍርድ ቤት፣ ሲቪክ ተቋማት አለዛም አንድ የመንግስት ፌደራል አካል ሊከት ይችላል ከሶ ውሳቸውን ውሳኔያቸውን ለመቀልበስ ለማስደረግ። ነገር ግን ምንድን ነው አንዴ ካደረጉ በኋላ እንበል ተከራክረው ፍርድ ቤት እዚህ ሀገር ብዙ ዓመት አይቆይም፣ ግን ወርም ሁለት ዓመት ቢፈጅ አንድ ወር ሁለት ወር ለአንድ ሀገር ለአንድ ሀገር ናሽናል ኢመርጀንሲ በዛ ደረጃ መሄድ ከባድ ቀውስና ትልቅ ኢምፓክት ያመጣል፣ እና ያ በህግ በኩል ሊያስኬድ ይችላል፣ ላያስኬድም ይችላል። እንግዲህ ዳኛውም ነው። ዳኛው ሙሉ ነፃነት የአሜሪካ ጁዲሽሪ ስላለው ዳኛው እንበል ለኢንተር ለፕሬዚደንት ትረምፕ ልክ ናቸው፣ መብት አላቸው ህገ መንግስቱም ይሰጣቸዋል ብሎ ተንተርሶ ቢወስንላቸው በዛ ይቀጥላል። እንትን ካላለ ደግሞ አጌንስቲም ከተወሰነ ደግሞ እሳቸው እንደገና አቤት ብሎ ደግሞ ወደላይ ወደላይ የሚሄዱ አይቀርም እና ከጠቅላይ ፍርድ ቤት ድረስ ይደርሳል ነገር ነው። አዎ እዚህ ላይ አንድ ቅድም ጠቆም አድርገዋል። ምንድን ነው እዚህ ድረግ ያስደርሳሉ የሚለውን እንዶ በጭብጥ ለአድማጮቻችን ለማስያዝ ነው። ይሄ ሕገ ወጥ ሰዎች፣ አቶ ሰለሞን ወደ አሜሪካ ሕገ ወጥ ሰዎች፣ እጽ ዝውውር፣ ድረግ ዝውውር እና የመሳሰሉትን ወደ አሜሪካ የሚገቡት ምንድነው፣ ወል ግንብ ላይ እየዘለሉ በሚገቡ ሰዎች ሳይሆኑ በኤርፖርት ኦፊሻሊ በቪዛም ይዘው በሚገቡ ሰዎች ነው። ብዙ እስከ ዘጠና ፐርሰንት በላይ ድምፅ የሚያዘው እዚህ ሀገርም በአጭር ቪዛ መጥተው የሚቀሩትም ከዛም አፕላይ ማመልከቻ የሚያቀርቡትም ሬፊጂ ለመሆን የመሳሰለውም በዛ መልክ ነው። ይሄ በደንብ ኢምፔሪካል ኤቪደንስ ተረጋግጧል። ዲሞክራቶችም ሲያቀርቡ ነበር። አዎ ዲሞክራቶች የሚሉት ይሄ አምስት ነጥብ ሰባት ቢሊዮን ዶላር አሁን ሆኖ ካልተሰጠኝ እምቢ ብለው አሻፈረኝ ብሎ መንግስት የዘጉበት ምክንያታቸው ውሃ እንደማይቆጥርና እንደሚያይዝ እንደማይዝ ለማስመር ፈልጌ ነው። አንዳንድ ሰዎች ሲነጋገሩ እንደው የብሩ ቁጥር ላይ ትኩረት ይሰጣሉ። ፕሬዚደንት ትራምፕ ያ የጠየቁት ስድስት ቢሊዮን ዶላር እንበል ቢፈቀድላቸውና የፈለግከውን አድርገው ግን ግንብ ብቻ እንዳትሰራ ቢሏቸው የሚስማሙ ይመስልዎታል? ሰውየው ግንብ ላይ ነው ያተኮሩት፣ ግንብ ነው የሚሉት። እያደር ለመሆን ያመጡት ፈሊጥ ማፈግፈግ ምንድን ነው? ትራንስፓረንት የሆነ ግንብ እንስራ ማለት ሳይንስ በብረት የሚሰራ አጥር ማለት ነው፣ አጥር፣ የሚታይ አጥር። ከዛና ከዚህ ሌላ የሚያቀርቡት ይሄንን ነው። ግን ገንዘቡ አያበቃቸውም። አንድ ይልቁንስ ከዲሞክራቶች ጋር በህብረት ሆነው በድሮን በኤሌክትሮኒክ ሰርቬይለንስ በመሳሰለው በዛ መልክ ቢሰራ ይሄ ሪሶርስ አምስት ነጥብ ሰባት ስድስት ቢሊዮንም ጠብም አይልም። ከዳር ከላይ ከካሊፎርኒያ ዛ ቴክሳስ ድረስ የአሜሪካንን ከሜክሲኮ ጋር ያላትን ወሰን ለማካለል ጠብም ማይል ገንዘብ ነው እና ለዚህም ነው ዲሞክራቶችም ወደ ኋላ የሚሉት። ይልቁንስ ይህን ገንዘብ ይህን ያህል ገንዘብ እናጠፋ ከሆነ ከጠፋን አይቀር በአዲስ ሞደርን ቴክኖሎጂ በታጀበ በኤሌክትሮኒክ ሰርቬለንስ፣ በኤሌክትሮኒክስ፣ በሳተላይት ኮሚኒኬሽን፣ በድሮንንም ጭምር እንደገናም ደግሞ ካስፈልገ በሺ በሺ ተጨማሪ ዩኒፎርም የለበሱ ፓራ ፖሊስ የሆኑ አካላት ተቋማትን በማሰለፍ ብንቆጣጠር ይሻላል ወደሚል ደረጃ የሚያደረሳቸው ይሄም ይመስላል። እሳቸው ግን ቃል የገቡት አለና እሳቸው የሚደግፏቸው ሰላሳ ሁለት ሰላሳ ሶስት በመቶ የሚሆኑ የአሜሪካ ዜጎች ለስልጣን ያበቋቸው እነሱን ቃል ለመጠበቅ አንድ፣ ሁለተኛም ደግሞ ሁለት ዓመት ስለቀራቸው ካአሁኑ የምርጫ ኢሌክሽን ኮሚቴ ሁሉ ፕሬዝደንት ትራምፕ አዋቅረዋል። ካአሁኑ ተደርጎ በማይታወቅ ሁኔታ ቀደም ብሎ ጀምረው እያሟሟቁ በየስቴቱ በየወረዳው የእሳቸው ደጋፊ ኮሚቴዎችን እያሰባሰቡ እያስተባበሩ ገንዘብ አዋጡልኝ እያሉ የተንቀሳቀሱ ስለሆነ የእነሱን ልብ ትርታ ለመቅረብ እና ድጋፍ ድጋፍም ጋልቫናይዝ ለማጠናከር ለማጠናከር የሚሄዱት የሚወስዱት እርምጃ እንደሆነ ነው። ፋክቶች መሬት ላይ ያለው ችግር የሚያሳየን። በነገራችን ላይ ይሄ የግንብ ሀሳብ በአሁኑ ጊዜ በብዙ አሜሪካውያን ዘንድ ተቀባይነት እንደሌለው እየተነገረ ነው። የራሳቸው የትራምፕ መሰረት የሆኑት ሰዎች መራጮቻቸው እንኳን የዚህ የግንብ ጉዳይ ሲነሳ ሀሳባቸው እየተከፈለ እንደሆነ ነው እየተሰማ ያለው። እና ምንድን ነው ለመሆኑ በዚህ ሁኔታ ውስጥ ፕሬዚደንቱን የሙጥኝ ሊያስብላቸው የቻለው ግሩም? ቅድም እንዳልኩት እንደ እንዳልደግምብህ እንጂ የመመረጥ እድላቸውንም ለማስፋትና ለማጠናከር ነው። አዎ ግን ግን የግንቡ ጥያቄ አሁን ትልቅ ጉዳይ አይደለማ። አብዛኛው ከሀምሳ ከመቶ የሚበልጡ አሜሪካውያን አይስማሙም ወይም ደግሞ አይመቻቸውም። ይሄ የግንብ ሀሳብ ልክ ነው እንስማማለን። አለን አሁን የምትለው ልክ ነው አብዛኑ ህዝብና በደንብ ይህን አቋም ያለው እንኳን አብዛኑ ህዝብ ከሳቸው ሰላሳ ሁለት በመቶ ድምፅ ድጋፍ ያለው የአሜሪካ ዜጎች መካከል ራሱ መከፋፈል የተፈጠረ ነው። በዚች መንግስትን በመዝጋታቸው እንኳን ሰላሳ አምስት ቀን ይሄ ማፈግፈግና ቅሬታ ሁሉ እየፈጠረ እንዲሁም እሳቸው የሚደግፉ ሰዎች ሁሉ እየተጎዱ የተገኘበት ሁኔታ ነው። የመንግስት ሰራተኞች ሁሉ አይቀሩ። እንዲሁም ባይገርምህ እንግዲህ የአሜሪካ ሪያሊቲ የሚያስገርመው ምንድን ነው? የትራምፕ ፕሬዝደንት ትረምፕ ደጋፊዎች እንዲ በልጥኑ እንዲ አይንን ግንባር አድርገው ብለው ለእሳቸው ድጋፍ የሚሰጡ ወደ ካናዳ አካባቢ ያሉ ሰዎች ምንም የቦርደር ችግር የለበት አካባቢ ሆነው የተገኙ እንደሚያሳየው ነገር ግን የእሳቸው ደጋፊ መገኘት የነበረበት ወዴት ነበር? ካሊፎርኒያ፣ ሜክሲኮ፣ አሪዞና የደቡብ እነዚህ ላይ ነበር። እነሱ ግን በባህልም አብሮ በመኖርም በጭብጥም በአይናቸው በብሌናቸው ሁኔታውን ስደተኛውን የሚመጣውን እንዴት ሾልከው እንዴት እንደሚያልፉ የድረጉንም ችግር የጽኑም ችግር ስለሚያውቅ እንዲሁም ባይገርምህ የትራምፕ ደጋፊ የሆኑት በእነዚህ አራት ስቴቶች፣ ደቡብ ስቴቶች ከሜክሲኮ ጋር የሚዋሰኑት ድጋፋቸውን እየነፈጉ ፊታቸውን እያዞሩባቸው ነው ትራምፕ ላይ እና ይሄ ነው አሁን ኢምፔሪካል ኤቪደንሱ የሚያሳየው። የባሰው ምንድን፣ የእሳቸው ደጋፊዎች ችግሩን በቅርበት በጭራሽ የማያውቁ በርቀት ስንት ሺህ ማይል ሰሜን ላይ ያሉት ሰዎች ናቸው። አሁን በግድ መሰራት አለበት ብለው በጥናት ድጋፍ ሊሰጧቸዋል ለማለት ነው። ለመሆኑ ፕሬዚደንት ትራምፕ ይህንን የአጥር ሀሳብ ሲያነሱና ቃል ሲገቡ አስበውበት ያደረጉት ነገር ይመስሎታል ወይስ እንደው ዝም ብለው እንደው የምርጫ ቅስቀሳ ላይ ወሬ አድርገው ጣል አደረጉትና ከዛ ነገሩ ቁም ነገር ሆነ? አዎ፣ ነገሩ ሞኝ የያዘው ነገር ይባላል። ሞኝ ከመረ የሚባለውን ነገር የእሳቸው ነገር መቸም የሚደንቅ ነው። የዛ አይነት ፈልጥ ነው። አንዴ ነክሰው ሞኝ የያዙትን ነገር ከዛ በኋላ ኢቫሉዌትና ራፍማ አለማስተካከል በዛ መልክ አክረው የያዙት ጉዳይ ነው። ግን ይሄ ነገር ተነስቶ አቃል አዎ፣ እነ ስቲቭ ሚለር እነ ጋንን የተሳቸውም መጀመሪያ ላይ የመጀመሪያ ስድስት ወር ሰባት ወር አማካሪ የነበረው ባነን እስቲቭ ሚለር እንኳን አሁንም አለ። አክራሪ ፀረ ልበልህ ፀረ ወር አንቲ ሆኑ ሬፊጂ ሬፊጂን አንቲ ሆኑ እንትኖች የሳቸው አማካሪዎች የሚያምኑበት የቀኝ የአሜሪካ ፖለቲካ ብራይት ባን የሚባሉት የሚያምኑበት አቋም ነ ይሄ ለእሳቸው የማጎር ሁኔታ አለ ገና ስልጣን ላይ ሲያወጡ ጣል ጣል እያደረጉ ይችን የመሳሰሉ አክራሪ ፖሊሲ ያስነክሳቸዋል። እሳቸው ደግሞ ያስነከሳቸውን ይዞ ይሮጣሉ። ይዘው ከሚሮጡት ነጥቦች አንዱ ትልቁ ምንድን ነው? በቃ ይሄ ሞቼ እገኛለሁ ይህንን ግንቡን ካልሰራሁ ደሚል ነው። በነገራችን ላይ እዚህ ላይ ማያዝ የምፈልገው የእሳቸው ደስፐሬሽን ይባላል። እንዲህ ደስፐረት መሆን እንዲህ መባከን፣ አመሰግናለሁ። እንዲህ መባከን ከራሳቸው ሁሉና ጋር ስለተያዘ ነው። አቶ ሰለሞን ማለት ይሄ መርማሪ ኮሚሽን የሙለር መርማሪ ኮሚሽን በደንብ እያጠራ እያጠራ እያጠራ ነገሮች ሁሉ የቆሙበት መሬት ሁሉ እየጠበበ እየጠበበ እየመጣ እንግዲህ በዚህ ሁኔታ አካሄድ ከስልጣን ወደሚወገዱበት ሁኔታ፣ በስልጣን መባለግ፣ ከራሻኖች ጋር ደግሞ አቋም ወስዶ ከራሻኖች ጋር ጎጥ ሆነ ሁኔታ ምርጫውን ማወናበድ ሂለሪ ክሊንተን እንድትሸነፍ የተሻለውን ሁሉ ሊጋልና ህግና ኢሊጋል ኢሊጋልና ሊጋል የሆኑ ስራዎችን ማድረግ ይሁሉ እየተጋለጠና የኮሚሽኑን ውጤታውን በቅርቡ ስለሚሰማ በደንብ ነገሮች ሁሉ ወደዛ እየጠረቆ የጣት ወደዛ እየተጠረቆመ፣ እሳቸውም እንዳሉበት ከፑቲን ጋር ያለ አሰረሽ የሚችሉ በልህ የማያልቅ ፍቅር ልዩ የሆነ ፍቅር ተደርጎ ማይታወቅ ከፑቲን ጋር ያለ አማካሪ ቁጭ ብሎ ማናገር የአንድ ሀገር የአሜሪካ ፕሬዚደንት፣ እንኳን የአሜሪካና የኢትዮጵያ መሪዎች ቢሆኑ የአፍሪካ መሪዎች የማይደረግ ነገር ነው። ቃለ ጉባኤውን እንኳን የሚይዘውን የአሜሪካ ኤክስፐርት እንዳይገባ ማድረግ፣ ከፑቲን እና ከተርጓሚ ጋር ብቻ ሆኖ የሚደረጉ ብዙ ብዙ ነገሮች ሁሉ አሁን በጣም በጣም በሚገርም ሁኔታ ሚስጥሮች ሁሉ እየወጡ ስለሆኑ ያ ሁሉ የመደናበር የመደናገጥና ይህን እንግዲህ ህዝብ ልበለበተ ህዝቡን ለማወናወር ወይም ዳይቨርት ለማድረግ እንደገና ደግሞ የሚተማመኑበት ይህ አክራሪው አክራሪው ዘር መጥራት በጣም የከበደ ነው። የምናገረው የእሳቸው ደጋፊዎች ኮኬዥን ነጭ የሆኑ ወንዶች፣ ወርኪንግ ክላስ ማለት ሰራተኛ ወደ ውስጥ ያሉ የኮሌጅ ትምህርት የሌላቸው ናቸው። የሌላቸው በትምህርት ደረጃ ዲፕሎምና ሃይስኩል ያልጨረሱ ይሄ በፋክት የተረጋገጠ ነው። የመሳሰሉትን አለ ሁላችሁ አለሁላችሁ ድረሱልኝም ጥሪ ይመስላል። ይሄ ዴስፐሬሽን አካሄድ ተስፋ መቁረጥ፣ ተስፋ ቀቢጥነት መሆን ይሄ ሁሉ ማሰብ አለብን ማለት ነው። የእሳቸው አሁን ንግግራቸው፣ አካሄዳቸው፣ እርምጃቸው፣ ውሳኔያቸው ሁሉ ከሌላ ቢቀር ከቴሌቪዥን ፕሮግራም ጋር ሁሉ እያያዙ እንዴት አይነት አናሊሲስ እየተሰጠ ነው። የሚያምኑት የተወሰኑ ቴሌቪዥን ጣቢያዎች አሉ እነሱ ኒውስ አይተሞቹን የሚያቀርቡትን ነጥቦች እሱን እያያዙ መሮጥ እንጂ በየቀኑ አንድ የአሜሪካ ፕሬዚደንት በፕሬዚደንትነቱ ጠዋት ከቁርሱ ጋር የሚቀርብለት ዓለም እንዴት አደረች አሜሪካ እንዴት አደረች የሚለውን እንኳን የሲ አይ ኤ የኤፍ ቢ አይ የኢንቴሊጀንስ ተቋማትን እንኳን ሪፖርት ዓለም አንበብ ደረጃ ትተውታል። ለአመት ከአመት በላይ ሆኗቸዋል። አሁን ሰውየው በዚህ አይነት ሁኔታ አይደለም። እሳቸው ኒውስና ነገሮችን ያገናያገ የሚያገናዝቡት እሳቸው የሚያምኗቸው አንድ ሁለት እና አንድ ቴሌቪዥን ጣቢያ ያለ መጥራት አያስፈልግም፣ ሁሉም የሚያረጋግጠው ነው። እሱን ብቻ እያዩ ያንን ማስተጋባት አካሄድና ሁኔታዎች ስላሉ ይሄ ሁሉ ተዳምሮ እሳቸውን እንደደነበረ የደነበረ ምን ይባላል ደንብረው ወደ እንዴ ልበልህ የራሳቸውን ኤግዚስተንስ ህልውና ወደ ማጣት ስልጣናቸው ማለት ነው ግሎቃቸው ማጣት ሁኔታ ስላለ ያንን ከዛ እንድልበል የፓብሊኩን የህዝቡን አቴንሽን ዞር ለማድረግ የሚያደርጉትም አቴንቶች ጥረትም ሊሆን ይችላል የሚል ግምቴን ነው የማቀርበው። በነገራችን ላይ ዶክተር ብሮክ ዲሞክራቶቹ ቀደም ባሉ አመታት ይህንን የግንብ ሀሳብ ይደግፉ ነበር። እንደውም ከነሱ የመነጭ ሀሳብም ይመስለኛል፣ አንዳንድ ቦታዎች ላይ ሳንብና ለምንድን ነው አሁን ብድግ ብለው ሀሳባቸውን ቀይረው መቃወም የያዙት? ጥሩ ጥያቄ ይሄ ነው። እንግዲህ እኛ እንግዲህ ስናስበው ፓርቲ ሲባል ሁሉም አንድ ሞኖቶን፣ አንድ አንድ መልክ፣ አንድ ከለር፣ አንድ አስተሳሰብ፣ አንድ ምን ያለ ይመስላል። በእያንዳንዱ ፓርቲ ውስጥ ፋክሽኖች አሉ። አሁን ዲሞክራቶቹ ፕሮግሬሲቭ አሉ፣ ወደ ግራ ክንፍ ማለት ነው ተራማጅ መለስ ያሉ ሴንተሪስት አሉ እንደነ ሂለሪ ክሊንተን አይነቶቹ፣ ለምሳሌ ወደ ቀኝና ሴናተር ኤሊዛቤት ዋረን ሞር ወደ ባ ወደ ሌፍት ወደ ግራ አክራሪነት ወደሚሄዱ ናቸው። እነ ኮሪ ቡከር ለኒው ጀርሲ ዛሬ ለምሳሌ ፕሬዚደንትነት እንደሚሮጡ እንደሚወዳደር ተናግረዋል። እንደዚህ ወጣት እሳቷ በጣም እሳት የሆኑ ወጣቶችን ተመርጠው ኮንግረስ ገብተዋል። እንደነ ኮርቴዝ አይነቶቹ አሌካንድራ አይነቷ ከኒውዮርክ ሂስፓኒክ ዝርያ ናት። እንደገና ከዴትሮይት ሚሽገን የተመረጠችው እንደ ታሊብ እንደ እሷ አይነት ፕሮግሬሲቭ ተራማጆች አሉ፣ ሴንተሪስት አሉ፣ እንደገና ብሉ ዶጎች እንደገና ኮንሰርቫቲቭ ዲሞክራቶች ሁለዋል። ኮንሰርቫቲቭ ይሆኑ ማለት ወደ ሪፐብሊካን ሞር የሚቀርቡ ናቸው ግን ሪፐብሊካን ናቸው ማለት ያደግ እና እነሱ በሚገባ ለረዥም አመታት ይሄን ሀሳብ አንጸባርቀው ቆይተዋል እና ወል ግልግዳ በመስራት ይሄ ኢሊጋል የሆነውን ፍሎ ልበልህ፣ እንደ ወንዝ የሚፈሰውን እየሰረገ እየሰረገ ወደ አሜሪካ የሚመጣውን በተለይ ከሴንትራል አሜሪካ ከጓተማላ ሆንዱራስ እና ጓተማላ ሆንዱራስ ና አካባቢ ሚመጡ ኤልሳልቫዶር ሶስቱ ሀገሮች በተለይ የሚመጡትን ድሃብ ከሆኑ ሀገር የሚመጡትን ለመገደብ እርግጥ አቋም ወስደው አድርገዋል። ነገር ግን የጠቅላላውን የዲሞክራቲክ ፓርቲ አይወክልም። ዲሞክራቲክ ፓርቲ ደግሞ አሸናፊ አሁን ለምሳሌ ጠንከር ያለው ራሷ ፔሎሲ ወደ ሴንተሩ ናል። ለዚሁ ነው ስፒከር አድርገው ተረባርቦ የመረጧት እና እያንዳንዱ ፓርቲ የራሱ ኮሄዚቭ ካራክተር አለው እንዴት እንደሚቆም ምን አይነት በምን በትምህርት በጤና በሴኪሪቲ በኢንቴሊጀንስ ኢቨን አሁን ባልከው ግድግዳ በመስራት የመሳሰሉት በአይተም በአይተም አጀንዳ በአጀንዳ ላይ ሁሉ የተለያየ አቋም ይኖራቸዋል። እና ኢቨን አንዳንዶቹ የኦባማ የጤና ሄልት ኬር አክቱን ለምሳሌ ከዲሞክራት ሆኖ ጥቂቶቹ ወደ ወደ ቀኝ ያሉት አልደገፉትም ነበር ለማስታወት ያህል ማለት ነው። እና ይሄ የአንድ ነፍስ ያለው የግዑዝ የሆነ የሞተ ፓርቲ እንደ ሳዳጊ ሀገሮች እንደው ከሞላ ጎደል ሳይሆን በተለይ የምዕራቡ ዓለም እና የአሜሪካው ፓርቲዎቹ ያ ሆነ ደም የሚሯሯጥበት ነው። ፓርቲው ራሱ ይፈሳል ይፈሳል ከጊዜው አጀንዳ ጋር ራሱን እያስተካከለ እያስተካከለ የሚሄዱ ኦርጋኒዝሞች ናቸው ለማለት። እስቲ ወደዚህ ወደ መንግሥት መዘጋት ጉዳይ ደግሞ መለስ ላድርግ። ፕሮፌሰር ብሩክ ቀደም ሲልም እርሶ እዚህም እዚያም ጠቃቅሰውታል። እንዲህ አይነቱ የፖለቲካ ውጤት፣ እንዲህ አይነቱ የፖለቲካ ክስተት የአሜሪካ አባዜ፣ የአሜሪካ የፖለቲካ ፈሊጥ ይመስላል። እና ባለፉት ሀምሳ ዓመታት ውስጥ ብዙ ለሆነ ጊዜ መንግስቱ ሲዘጋ ነበረ ከፕሬዚደንት ሬጋን ጊዜ ጀምሮ። እና ምን ማለት ነው? ለመሆኑ የመንግስት መዘጋት ማለት ለኢትዮጵያዊ አድማጭ እንዴት ማስረዳት ይቻላል? መንግስትን መዝጋት በራሱ በመንግስቱ መንግስትን መዝጋት ማለት ምን ማለት ነው? መንግስትን መዝጋት ማለት እንግዲህ አንድን አገር አንድን ህብረተሰብ ለምሳሌ ኢትዮጵያን ኢትዮጵያ ተሸክሞ የሚያንቀሳቅሰው እንደ ሞተር ሆኖ፣ እንግሊዝ፣ አሜሪካ መንግስት፣ ጀርመን መንግስት፣ ስዊስ መንግስት፣ ዛምቢያ መንግስት እንላለን። የሚያንቀሳቅሰው ከወረዳ ጀምሮ እስከ ፌዴራል ወይም እስከ ናሽናል ድረስ በመንግስት አካላት ውስጥ የተዋቀረው ራንክ እና ፋይል ሆሪዞንታልና ቨርቲካል በሆነ ሁኔታ የሚያንቀሳቅሰው የመንግስት ሰራተኛው ነው። እንግዲህ የአሜሪካ መንግስት ስንል ሁለት ነጥብ ሚሊዮን በላይ ሰራተኞች አሉ። እንግዲህ ፌዴራል ሰራተኞች ማለት ነው። ወታደሮቹን ይጨምራል ይሄ። አዎ፣ አዎ ወደ እዛ ነበር እዛው። ይሄ ራሱ ወታደሮችን ይጨምራል። ትክክል። ይሄ ነበር እንደ እምነት። ነገር ግን መንግስት ሲዘጋ እንኳን ጤነኛ ፕሬዚደንቱ እንኳን እንደ ዶናልድ ትረምፕ አይነቱም እንደው የሚሉ አይነት ሰው ወታደሮችን ለምሳሌ ስራቸውን እንዲያቆሙ አላዘዙም ለምሳሌ። እና ስለዚህ ምንድነው ሸት ዳውን ሲኖር ሴሌክቲቭ ይሆናል መርጠው ነው ሴሌክቲቭ ሆኖ እነዚህ እነዚህ እነዚህ መንግስት አካላት ለምሳሌ የኤርፖርት ፈታሾች፣ ከሌ ፈታሾች ወይም ኮስት ኮስት ጋርዶች ወይም እንደዚህ እንደዚህ ተብሎ ይወሰናል። ሊስት ይወጣና እናንተ፣ እናንተ፣ እናንተ ተብሎ የጤና ጥበቃ ከሌከለ ዲቪዥን፣ ከሌከለ ዲቪዥን የተባለ አገር አገር ዲፓርትመንት ኦፍ ሆላንድ ሴኪሪቲ ይሄ ይሄ ተብሎ ይለያል። በዛ መልክ ነው የሚደረገው እና አሁን የሰሞኑ ሰላሳ አምስት ቀናት የፈጀው መንግስት መዘጋት ስምንት መቶ ሺህ የፌዴራል መንግስታት ማስክ ያደረገው እና ይህንን እንትን ለማለት ነው። እና የፖለቲካ ቴንሽን እና መወጣጠር ሲኖር በሁለቱ ተፎካካሪ ፓርቲዎች መካከል ይሄ ነገር ይሆናል። ግን በየጊዜው አልሆነም። እንደ ጣሊያን ሀገር እንደ ፈረንሳይ አሉ አባቢ ያላቸው ህብረተሰቦች የአውሮፓ የምዕራብ አውሮፓ ዲሞክራሲዎች አሉ አሜሪካንን ከእነሱ ጋር በስኬል ሚዛን ላይ ስናወጣ አሜሪካ እንዲሁም በጣም ሎ ደሎስ ሌቭል እና ነምበር ኦፍ አነስተኛ ሚገኝበት ሀገር አነስተኛ ነው። በጣም አሜሪካን ሀገር ይሄ ነገር ያልተለመ ይደረጋል ግን የሚደረገው እንደ መጨረሻ ዘላስ ሪሶርት ሆኖ ነው። ኤክሴፕት የአሁኑ ግን እንደዛ በዛ መልክ አይደለም። ቅድም እንደተነጋገር ነው። እና በምን መልክ ነው ለአድማጮቻችን የምትቀስ ብንል ለምሳሌ ኤርፖርት ልውሰድ እና ለማብራራት ሞክር። ለምሳሌ ኤርፖርት አለ፣ ፈታሽ አለ። አሜሪካን ሀገር በየሰዓቱ ስንት መቶ በየቀኑ ስንት ሺ ፍላይት ነው ለምሳሌ ዋሽንግተን ዳላስ፣ አትላንታ፣ ክሊቭላንድ፣ ሲያትል፣ ሎስ አንጀለስ፣ ሳን ፍራንሲስ ሁሉም ለምሳሌ በሺ በሺ አስር ሺ ሀያ ሰላሳ ሺ ፍላይት ነው በየቀኑ አሜሪካ የሚገባና ወጭና ገቢ ፍላይት የሚገባው። ገቢ ፍላይቶን ስናይ በተለይ ኢንተርናሽናል ላይ ማተኮር እፈልጋለሁ ከውጭ የሚገቡ ሰዎች ናቸው። የኢትዮጵያ ኤርላይንስም በየቀኑ ይመጣል። እንደምታውቁት ከሺካጎም ያርፋል ፣ ዲሲ ያርፋል፣ ሎስ አንጀለስ ያርፋል። እንግዲህ እዛ የሚፈትሹ ማን ናቸው? እንግዲህ ልዩ ፈታሾች ናቸው። አቶ ሰለሞን በየጊዜው አልፈንበት አድርጎላችን፣ እነዚህ ሰዎች ራሳቸው አፌክትድ ነው የሆኑት። አሁን እነሱ ራሳቸው ያለ ደሞዝ ነው በፍላጎታቸው ይሄዱ ሰሩ ነበረው። ሰላሳ አምስት አንድ ወር በላይ ማለት ነው። ተግባብተናል። ፌርሎ ይባላል። ፌርሎ ማለት ያለ ሄደው እንዲሰሩ ሄደው ይሰራሉ ግን አይከፈሉበትም። ው ይሄ ማለት በእንግሊዝኛው ሊቭ ኦፍ አብሰንስ የሚባል ያለ ክፍያ ከስራ ውጭ እንዲቆዩ ማድረግ ማለት ነው። እዚያ አይነት ሁኔታ አለ ይደረጋል እና ምን ያህል የአንድን ሀገር ራሱን ሴኪሪቲ ራሱን ደህንነት ምን ያህል የተዳከመ እንደሚመጣ መገመት ነው። ሰራተኞቹ አይከፈላቸውም፣ ሞራላቸው ዝቅ ይላል፣ ሞቲቬሽኑ ይወርዳል፣ መቅረት ይመጣል። እንዲሁም ምግብ ሁሉ ፔቼክ ቱ ፔቼክ ነው። አሜሪካን ሀገር አብዛኑ አብዛኑ ውስጥ የሚኖረው ከወር ከወር ነው፣ ከጆዳ ከጆዳት ነው፣ ከደሞዝ ከደሞዝ ነው። ከደሞዝ ከደሞዝ ነው። በዛ አይነት ሁኔታ ውስጥ እየሳሳ እየሳሳ አንድ ጥቃት ላድርግ የሚል ቡድን ሆነ ግለሰብ ወይም ድረግ ኮኬን ሆነ ምን ሊያሻገር የሚፈልግ ሰው ለምሳሌ እንግዲህ ወንፊቱ በዛ ተቀደደ ማለት ነው። ይሄ ራሱ ጥቃት አንድ ሀገር ጥቃት ሊደርስበት ይችላል ማለት ነው። ኮስት ጋርድም እንደዚሁ ነው። በኮስት ጋርድም በኩል አሁን ሰሞን የተጎዳ ኮስት ጋርድ ማለት አሜሪካ ስንት መቶ ፖርት አላት? ከፓስፊክ ኦሽን ዞር አትላንቲክ ኦሽን ድረስ እስከ ፍሎሪዳ ድረስ ዙሪያውን ስትገ ስትገጥሞ እነዛ ፖርቶች ሁሉ ፖርቱን የአሜሪካንን ኮስት ባህር ሉዓላዊነት የሚያስከብሩ መርከቦች አሉ፣ በአየር የሚበሩ አሉ፣ ሰርቬላንስ አሉ፣ ኢንቴሊጀንስ በሳተላይት ጋር እየተቀናጁ የሚከታተሉ አሉ። ይሄ ከኮሎምቢያ ከላቲን አሜሪካ የሚመጣውን ድረግ ደግሞ በውሃ በፍሎሪዳ እና በገልፍ ኦፍ ሜክሲኮ በሉዚያና በኩል በቴክሳስ በኩል የሚገባውን ለመቆጣጠር የሚደረግ እንቅስቃሴ ሁሉ እየተዳከመ ነው የመጣው እና እነዚህ ሁለት ምሳሌዎች ማነሳው ምን ያህል ይሄ ኮንስኮንስ ጠንቅ እንዳለው ነው። እያንዳንዷ ቀን እንደምታስከፍል ነው። በሶስተኛ ደግሞ መጨረሻ ላይ ምንድን ነው እንደ ለማሳጠር ያህል በሺ በሺ በቢሊዮን ተጨማሪ ወጪ ያስወጣል። ምክንያቱም ገንዘብ መንግስት የማይሰበስበው ገንዘብ ይኖራል በታክስና በሰርቪስ በመስጠት አኳያ አሁን ራሱ ዶናልድ ትራምፕ በሰላሳ አምስት ቀን ራሳቸው ዘግተው ራሳቸው ከፍቻ አለ ብለው ሁኔታ ሲጠና ሀያ ነው ሰላሳ ቢሊዮን ገደማ ነው በከንቱ ገንዘብ የጠፋው ማይመለስ ገንዘብ ነው የሚሉት። ይህም ሁኔታ አለ፣ የጠፋ ገንዘብ አለ እና በዚህ በዚህ መልኩ ሲተነተን የሀገሪቱ አንድ ደህንነት ሁሉ ወደ ለሰለሰና ጥቃት ደፈራ አድርጎም ሊሆንም ይችላል። ግን በስጋት ነው ያዩት፣ ከፍተኛ አደጋም አልደረሰም። ነገር ግን መጥፎ ላሰበና በዛ ሁኔታ ለመንቀሳቀስ ላሰቡ ግልና ወይ ቡድኖችም ጥቃት ለማድረስ እድላቸው ይጨምራል፣ ሰፋ ይላል ማለት ነው። ቅድም የፈርሎን ነገር አንስተው ነበር። ይሄ ሰራተኞችን ያለ ደሞዝ ከስራ ውጭ የማድረግ ነገር ህጋዊ ነው ለመሆኑ? በህግ አያስጠይቀውም መንግስቱን? እንዲህ አይነት አሰራር ተደጋግሞ በሰራተኞች ላይ ሲመጣ በነገራችን ላይ መንግስት ሰራተኞች ህብረት ክስ መሰርታለሁ፣ እና በዚህ ክስ ውስጥ መካተት የምትፈልጉ ተመዝገቡ ወይም አሳውቁ ራሳችሁን እያለ እየቀሰቀሰ ነው ያለው። ያስከስሰዋል፣ ያስጠይቀዋል። መንግስቱን እንዲህ አይነት አሰራር አዎ፣ ሊያስከስስ ይችላል። ካሳ፣ ተጨማሪ ካሳ ለማግኘት ወይ ቦነስ፣ ያመለጣቸው ቦነስ ካለ ሰራተኛው የመክሰስ ወይ ሞራሊ ተጎድቻለሁ ያለ ሊያደርግ ይችላል። ግን ይሄ ምንድን ነው ለሁላችን እንትን ለማለት ባክ ፔይ ይባላል። መከፈላቸው ግን አይቀርም ተጠራቅሞ አንድ ላይ ይሰጣቸዋል። አሁን ለምሳሌ ሁለት ፔይ ስታብ ነው አስራ አምስት ቀን አስራ አምስት ቀን። አሁን እንግዲህ ሰሞኑ ወይ ይህን ሳምንት ተሰጥቷቸው ይሆናል። ለነዛ ሰራተኞች እየተከፈለ ነው፣ በዚህ ሳምንት ውስጥ እየተከፈለ ነው። ይሄ አይቀር ነው ገንዘባቸውን ያገኛሉ፣ ምንም ጥርጥር የለውም። እንደ አሜሪካ ያለ ሀገር መብቱን ሁሉም ያስከብራል። ግን ዩኒዮኖች ክሰሱ የሚሉት እንግዲህ የሞራል ካሳ በዛን ወቅት ለምሳሌ በገንዘብ በተፈጠረው በአንድ ቤተሰብ ውስጥ በተፈጠረው የገንዘብ እጥረትና እጦት መድኃኒት መግዛት ባለመቻላቸው ህፃን ልጃቸው ለምሳሌ ስኳር በሽታ ያለው እናታቸው ወይ ባለቤቱ አንድ ሰው ፌደራል ሰራተኛ ተጨማሪ እንበላ ተሰለመሆነ እዳና መከራ ከደረሰበት፣ ይሄ መቼም የህይወትና የምን ጉዳይ ስለሆነ ያው ነገሩን በግልጽ ኬዙን የመክሰስ እንዲሁም አጉልቶ ጥሩ ኬዝ የተጠናከረ ኬዝ መንግስት ላይ ሊያስቀርብ ሊያስከሱት መንግስት ይችላል ማለት ነው። ይሄ ሁኔታ መቼም አሁንም በእንጥልጥል ያለ ነው። ገና ብዙ የምንጠብቃቸው ንግግሮች፣ ገና ብዙ የምንጠብቃቸው ውጤቶች የሚኖሩ ይመስላል በመጪ ቀናት ውስጥ ፕሮፌሰር ብሩክ በዛ ላይ ያለፈው መንግስት መዘጋት ያስከተላቸው የምጣኔ ሀብት ጫናዎችና የደህንነት ስጋቶች ብዙ ነበሩ። የመሰረተ ልማት አውታሮች ላይ የነበረው የህዝብ ማመላለሻ በምድርም በአየርም የነበረው ጉዳት፣ በየከተማውና በየአካባቢው በግል እና በትናንሽ ንግዶች ላይ የፈጠረው ጫና ተዛማች የሆነ ተያያዥ የሆነ ውጤት አስከትለዋል። አሁን የአየር ትራፊክ ተቆጣጣሪዎችና የመሳሰሉ አሁን እና ይሄ ሁኔታ እንግዲህ ምን እንደሚመስል እየተከታተልን ወደፊትም ከስር ከስር ለህዝብ እናሳውቃለን። እዚህ ላይ እንደው አንዳንድ ነጥቦች እንግዲህ ትራምፕ ስቴት ኦፍ ደ ዩኒየን ማለት አዎ፣ ወደዛ ልመጣ ሊቀጥሉ፣ እሺ፣ ልቀጥል ስቴት ኦፍ ደ ዩኒየን ለማድረግ ነው እንግዲህ መጪው ማክሰኞ ፌብሩዋሪ አምስት መሰለኝ የካቲት አምስተኛ አቆጣጠር ይሆናል የሚያደርጉት እና ይሄ ሁለተኛች ይሆናል። የመጀመሪያው ጥረታቸው ዩዝዋሊ በባህሉ መሰረት ጀንዋሪ ላይ ነበር መደረግ የነበረበት። በዚህ አሁን አንተ በዝርዝር በጥያቄ ባነሳኸው ሸትዳውን መንግስት መዘጋት የተነሳ ምንድን ነው የሆነው? ናንሲ ፔሎሲ እንግዲህ መንግስትን ዘግተህ ሁለት ወደ አይሆንም፣ መንግስትን በአንድ በኩል ዘግተህ በሌላ በኩል ገንዘብ አንጡ አይሆንም አንተም ደግሞ መንግስት የተዘጋው መንግስት ብዙ ፌዴራል ሰራተኞች እየተበደው የተጉላሉ ስለሆነ ካልከፈት ሀገራችንም አደጋ ላይ እየወደቀ ስሆን ካልከፈት አንተም እዚህ መተህ ምንም የምትመተህ ስቴት ኦፍ ዩኒየን ንግግር የምታደረግበት ምንም ምክንያት የለህም፣ በሚል ነው እንግዲህ። አሜሪካ ደስ የሚለው የስልጣን ክፍል ክሉ ነው፣ ስፒከሯ ናት። ስፒከሯ በአሜሪካ ህገ መንግስታዊ ስልጣን ሶስተኛ ሰው ናት። ሀይበን እንበልና ለምሳሌነቱ ፕሬዚደንቱና ምክትል ፕሬዚደንቱ ቢሞቱ፣ አንድ አደጋ ላይ ቢወድቁ ፕሬዚደንት አውቶማቲካሊ የምትሆነው ናንሲ ፔሎሲ ናት። ሶስተኛዋ ስልጣን የምትረከበው ሀገሪቷም እስከ መጨረሻው ተርሞን የምታስጨርሰው እና ስልጣኗ በተዋረዱ ሶስተኛ ናት። ኢንፍሉዌንሻል ሰው ናት። ፕሬዚደንቱ መጥቶ ተጽዕኖ አሳዳሪ አመሰግናለሁ። እንዲሁም ፕሬዚደንቱ መጥቶ በዚህ ቀን ልናገር ማለት አይችልም። የእሱ ቤት አይደለም። ህግ አውጭ እሷን ጠይቆ ነው በዚህ ቀን በዚህ በዚህ ጉዳይ መጥቼ እንደ ኮንግረስ አባላቶችን ማናገር በዛም ሚዲያው ገብቶ ህዝቡም እንዲከታተል ብሎ የሚጠይቅ እሱ ነው። ይህን ዲናን ዲና ያደረገችው የከለከለችው እና አብዛሀኑ ህዝብ ተደስቷል። በዚህ ስልጣኗን አሳይታለች እና በነገራችን ላይ አቶ ሰለሞን ሁ እንደምታውቀው ፕሬዚደንት ትረምፕ በታሪክም በአሁን የሚታወቁት ሰው ላይ አቃቂር በማውጣትና ስድብና ውርጅብኝና ቅጽል ስም በማውጣት ነው። እንደምናስታውሰው ቺ ጎባጢቷ ሂለሪ ክሊንተን ተንኮለኛዋ፣ ክሩክድ ሂለሪ ላይንቴድ ምን ሁሉም ስም ያልወጣለት የለም። ስም ያላወጡት ቢኖር እስካሁን ናንሲን ነው ናንሲ ነው የሚሉት። እንግዲህ ሚዲያዎችም ስለሚፈሯት ስለሚያከብሯት ነው የሚልም እንድምታለው፣ እኔም እንጋራለው እና ናንሲ መጨረሻ ላይ ከክላቸው አሁን ፈቅዳ ነው መንግስቱን ከከፈጥክ መተ መናገር ትችላለህ፣ በሚል በዛ አግሪመንት፣ በዛ ፍቃድ ላይ ተመስርቶ ነው እሳቸው የሚናገሩት ማለት ነው። አንድ ይሄን ነጥብ መናገር እፈልጋለሁ ለማጋራት ለአድማጮች። ሁለተኛ ደግሞ ምንድን ነው የሚናገሩት እንግዲህ ብዙ ጉዳይ ላይ ነው እንደተለመደው፣ ታክሴሽን ላይ፣ ኢኮኖሚው ላይ፣ ስራን በተመለከተ፣ ኢንፍራስትራክቸርን፣ ኢሚግሬሽን የማይቀር ነው፣ ፎረን ፖሊሲ፣ ዶሜስቲክ ፖሊሲ፣ ሄልት ኬር የመሳሰለው ላይ የተጠበቀ ነው። አንድ ፕሬዚደንት ለመጮው አሁን ለተያዘው ዓመት አቅጣጫ ይሄ ነው። በዚህ በዚህ ጉዳይ ይሄ እናደርጋለን፣ በዚህ በዚህ ጉዳይ ይሄ እናደርጋለን የሚለውን ለህግ አውጪውና ለአሜሪካን ህዝብ በግልጽ ማስቀመጥ ይጠበቅበታል። እና ያንን እንግዲህ ተከታትለን ለአድማጮቻችን እንዳስፈላጊነቱ ማጋራት ይቻላል። አንድ እዚህ ላይ ምት ማለት መፈልገው ልክ ፕሬዚደንቱ ተናግሮ ሲጨርስ የተቃዋሚው ፓርቲ ማለት ዲሞክራቶች መብት አላቸው መልስ ለመስጠት ለመተቸት እሱ ላይ እንግዲህ ሳተሟት ቀርም ዲሞክራቶቹ በአንድ ድምፅ ዲሞክራቲክ ፓርቲ መሪዎቹ ማንን እንደመረጡ በጣም ቁልፍ የሆነች አፍሪካ አሜሪካዊት ከጆርጂያ ስቴሲ አብራምስ የምትባል ባለፈው እንደውም ተወዳድረው ነበር መሰለኛ ጆርጂያ ገበርነርነት ሮጣ ተወዳድራ በነጥብ አንድ ነጥብ ሁለት አንድ ነጥብ ነው የተሸነፈችው። የአርባ አምስት አመት ሪሊ ሹቲንግ ስታር ነው የምትባለው በጣም ትልቅ ተስፋ ያላት ሴት ናት። በአንድ ድምፅ የዲሞክራቲክ ፓርቲ መሪዎች ናንሲ ፔሎሲ እና ሹማን፣ ሴናተር ሹማን ከሴኔት ሁለቱ ናቸው መሪዎች እና ምክትሎቻቸው፣ በአንድ ድምፅ እሷ ትችቱን የሰላ ትችት እንድታቀርብ ተመርጣለች። በጣም እንዴት ህያ የሆነ ነጥብ በነጥብ የእሳቸውን ሀሳብ የምተችበት ሁኔታ ነው። ይሄንንም እንግዲህ በጣም በጉጉት የሚጠበቅ ነው ለማለት ነው። እንግዲህ ምሽት ላይ ነው በዩናይትድ ስቴትስ ሰዓት አቆጣጠር፣ ኢትዮጵያ ውስጥ ወደ ማለዳ ላይ ነው የሚሆነው። ይሄ እኛም በቀጥታ እናስተላልፋለን፣ የፕሬዚደንቱንም ንግግር እንዲሁም የሚስ አብራምስንም የዲሞክራቲክ ፓርቲውን ምላሽ እናስተላልፋለን። እርሶንም ጋብዘን አንደኛ የቅድሚያ መግቢያ ትንተና እንዲሰጡን፣ ከዚያም በኋላ ንግግሮቹን ሁለቱንም እንዲተቹልን እንጋብዞታለን። በጣም አመሰግናለሁኝ። ፕሮፌሰር ብሩክ ለጊዜው ለሰጡኝ ማብራሪያ እኔም አቶ ሰለሞን ለተሰጠኝ እድል በጣም አመሰግናለሁ አድማጮችም ለሁሉም መልካም ሰላምና ጤና ለሁሉም መኛለው ሰላምታ ይድረሳችሁ ያላችሁበት ፕሬዚደንቱ እንዲያውም ከትናንት በስተያ ከሲቢኤስ የዜና አውታር ጋር ሲነጋገሩ ናንሲ ፔሎሲን ለህገ ወጥ የሰዎች ዝውውር ዴንታ የሌላት መጥፎና ግትር ሰው ሲሉ ጠርተዋቸዋል ትንቅንቁ እንደቀጠለ ነው መፋጠጡም ያው መፋጠጥ ነው። ብዙ ሰው ግን የበረታ እጅግ የበረታ ስጋት ላይ ነው።